ቮይስ ኦፍ አሜሪካ የሮበርት ሙጋቤ የሰላሳ ሰባት ዓመታት አስተዳደር ዘመን ሲያከት ዚምባብዌ ዛሬ አዲስ ፕሬዝደንት አግኝታለች። ዚምባብዌያውያን ከእንግዲህ ጉዳዮቻቸውንና ችግሮቻቸውን ወደ ጎን የማይገፋ መሪያቸውን የሚሰይሙበትን አዲስ ምርጫ የማድረግም ፍላጎት እንዳላቸው እየተሰማ ነው። አኒታ ፓውል ከዋና ከተማዋ ከሐራሬ ያጠናቀረችው ዘገባ አለ። ሶሎሞን አባታ ያቀርበዋል። የቀድሞው ፕሬዚደንት ሮበርት ሙጋቤ ልክ የዛሬ ሦስት ሳምንት ያባረሯቸው የያኔው ምክትል ኤመርሰን ምናንጋጓ ከስደት ተጠርተው ዛሬ ሐራሬ ላይ ቃለ መሐላ ፈጽመው መንበረ ርዕሰ ብሔሩን መቆጣጠራቸው በሮበርት ሙጋቤ የሰላሳ ሰባት ዓመታት ፈላጭ ቆራጭ አገዛዝ በተከተተበት ሳጥን ክዳን ላይ የመጨረሻውን ሚስማር የመታ ሆኗል። እነሆ ተፈጸመ። ዚምባብዌያውያን የዘጠና ሦስት ዓመት ዕድሜ ባለጠጋ አምባገነን ከአምባገነን ባለቤታቸው ጋር ዛሬ አሰናብተው ፈንጠዝያ ላይ ናቸው። ለውጥ ጠምቷቸዋል። እነሆ ዛሬ ከእንግዲህ ሊተረተር መጀመሪያው የሆነ አዲስ የዲሞክራሲ ጥቅል ጅማሮ እየታዘብንን። ኤመርሰን ምናንጋጓ ስድሳ ሺህ ሰው በሚይዘው የሐራሬ ብሔራዊ ስታዲየም ውስጥ በመታደስ መንፈስ ለተዋጠው ሰው ቃለ መሐላ ከፈጸሙ በኋላ ያደረጉት ንግግር ነው። ወደ ተቃውሞው ጎራ በምታደላው ዋና ከተማይቱ ሐራሬ የሙጋቤ ሥልጣን መልቀቅ አዲስ የመራጭ ምዝገባ መነሳሳት እየታየ እንዲመጣ ማድረጉን ባለፉት አራት ቀናት ውስጥም ስድሳ ሺህ ሰው ወጥቶ መመዝገቡን የተቃዋሚውና በሞርጋን ቻንጊራይ የሚመራው የዲሞክራሲያዊ ለውጥ ንቅናቄ አንጃ ኤምዲሲ ቲ የምርጫ ጉዳዮች ዳይሬክተር ኢስላም ማድሆሲ አስደናቂ ሲሉ ጠርተውታል። ፕሬዝደንቱ ሥልጣን ከለቀቁ ወዲህ የተመዝጋቢው ቁጥር አሻቅቧል። ሕጋዊና ታማኝ የሆነ ፕሬዝደንት ሊያመጣ የሚችለው ጦሩ ወይም አንድ ግለሰብ ወይም የግለሰቦች ስብስብ እንደማይሆን ሰው አስተውሏል። ለብዙ ዚምባብዌያውያን ሮበርት ሙጋቤ ዛሬም ጀግና ናቸው። የነፃነትና የአልበገርባይነት ምልክት ናቸው። ዛሬም የሚወዳቸው ሰው ብዙ ነው። በቀደም በመባረራቸው ቂም ያልቋጠሩት የዛሬው ፕሬዚደንት ኤመርሰን ምናንጋጓ እንኳ በዛሬው የሐረሬ ስታዲየም ንግግራቸው ወቅት መሬ እንደሆኑ የሚቀጥሉ የጦር ሜዳ ጓዴና ባልንጀራዬ ሲሉ አሞካሽተዋቸዋል። ሮበርት ሙጋቤን የፖለቲካ ተንታኙ ኤልተን ዚኪ የሰውን ልቦና እንዲህ ገልጸውታል። ፒፖል ላቭ ሮበርት ሙጋቤ ህዝቡ ሮበርት ሙጋቤን ይወዳቸዋል። አንዳችም ክፉ ነገር እንዲደርስባቸው አይፈልግም። በእርግጥ ሚስተር ሙጋቤና ባለቤታቸው ግሬስ እንዳይከሰሱ ትናንት ከለላ በይፋ ተረጋግጦላቸዋል። የተለየም ሐሳብ ያላቸው ጥቂት አይደሉም። የተቃዋሚው ኤምዲሲቲ ፓርቲ ምክትል ሊቀመንበር ሞርገን ኮሚቺ ለቪኦኤ ሲናገሩ እንዲህ ብለዋል። ሙጋቤን ሙጋቤን ሴም ካቴጎሪ ሳዳም ሁሴን ፊዶ ካስትሮ ሙጋቤን ስመለከት የማስቀምጣቸው ከነ ሳዳም ሁሴን ከነ ፊዴል ካስትሮ ከሊቢያው ሙአመር ጋዳፊ ከስሎቦዳን ሚሎሶቪች ጋር በአንድ ጎራ ነው። በሐራሬ ጎዳናዎች ላይ ሁሉም ሰው የሚስማማበት አንድ ቁም ነገር አለ። ምርጫዎች በወቅቱ መካሄድ አለባቸው። የኤምዲሲው ኮሚችም ይህንን ይጠብቃሉ። የዚምባብዌ ሕገ መንግስት ምርጫው ከሐምሌ 15 እስከ ነሐሴ 16 ባለው ጊዜ እንዲካሄድ ያዛል። ያ ይከበራል ብለን እናምናለን። ብዙ መራጮች ከመንግስታቸው የሚጠይቁት ነገር ቀላል ነው። ህዝቡን የሚሰማ መንግስት እፈልጋለሁ። የህዝቡን ችግሮች የሚያደምጥና የሚፈታ መንግስት እፈልጋለሁ። የሰውን ፍላጎትና ተስፋ እውን ለማድረግ ሰው ኢዲ እያለ የሚጠራቸው አሮጌው የፓርቲ ካድሬ፣ አሮጌው ባለስልጣን፣ አዲሱ ፕሬዚደንት ይሳካላቸው ይሆን? በዚምባብዌ በደቡብ አፍሪካና ዩናይትድ ስቴትስ ዩኒቨርሲቲዎች ውስጥ በኢትዮጵያ የዘመን አቆጣጠር ከ1985 ዓ ም ጀምሮ እያስተማሩ ያሉትና ዚምባብዌንና ደቡባዊውንም የአፍሪቃ ክፍል በቅርብ የሚያውቁትን ፕሮፌሰር ሚንጋ ነጋሽን ማምሻውን ደውዬ አግኝቼ ነበር። እንግዲህ ሁለት ነገር ነው ያለው። መሻሻል ስንል በፖለቲካው ላይ ብዙ መሻሻል የሚኖር አይመስለኝም። ምክንያቱም ኤመርሰን መነንጓጓ የጸጥታ ክፍል ሁሉ ኃላፊ የነበረ ነው። እንደውም አዞ ነው፣ ኮሮኮዳይል ይባላል። ብልጥ ስለሆነ ሰውየ ይባላል እና በሙጋቤ ካቢኔት ውስጥ ብዙ ጊዜ የቆየ የጸጥታ ክፍል ኃላፊ የነበረ ሰው ነው እና በፖለቲካ አካሄዱ ብዙ ሙጋቤ ይቀየራል የሚል ነገር ብዙ ግምት የለኝም። ግን አንዳንድ ሁኔታዎች አሉ። አሁን ጦር ሰራዊቱ ስለሆነ ከፊት እየገፋ ያለው እንደውም ትዝዝ ላይ የነበረው ኢትዮጵያ ውስጥ በስልሳ ስድስት አመተ ምህረት የጃንሆይ የመንግስት ሲገለበጥ የነበረው አይነት የመንግስት ግልበጣ ይመስል ነበረ። አሁን መነንጓጓን እስከሚያመጡ ድረስ መነንጓጓ ከፓርቲው መዋቅር ውስጥ የታወቀ ሰው ነው። እንግዲህ የእሱ እድል ምንድን ነው? ሁለት አለበት። አንደኛ ፖለቲካ ተቃዋሚው ሀይል ፈጥሮ ብዙ ዲሞክራሲ ለውጥ ያመጣል የሚል ግምት የለኝም። ግን የምዕራቡ ዓለም ደግሞ በሌላ መንገድ ስለሚመለከተው ሙጋቤ ላይ ስለነበር ጥላቸው እነ ዓለም ባንክም እነ አይኤም ኤፍም ገንዘብ የሚለቁላቸው ይመስለኛል። እና የኢኮኖሚ እርዳታ ትን ብሎ ኢኮኖሚ ማዕቀቡ የሚነሳለት ይመስለኛል። አንዳንድ ጥገናዊ ለውጦችም ያደርጋል የሚል ግምት ነው ያለኝ እንጂ ብዙ እንደው ራዲካል የሆነ መሰረታዊ የሆነ ነገር ብዙ ለውጥ ያመጣል የሚል ግምት ብዙ የለኝም። እና የጦር ሰራዊቱም ተጽዕኖ የሚኖርበት ይመስለኛል። እና በነፃ ሆኖ የፖለቲካ መስመሩን ይመራል የሚለው ነገር ገና በሂደት የሚታይ ጉዳይ ነው ይመስለኝ እንግዲህ ኢዲ አዞው ፕሬዚደንት ኢመርሰን ምናንጋጓ ተስፋዋ እየጨለመባት የመጣችውን ዚምባብዌን ወደ መታደስ እንዲወስዱ ይጠበቅባቸዋል።